ክርስቶስ የመዓቱን ውሃ ለምህረት እንደለወጠ ሁሉ እኛም የክፋት ማስታወሻች የሆኑ ተቋማትን ወደ በረከትነት መቀየር አለብን ሲሉ የኢትዮጵያዊ ጠቅላይ ሚኒስትር አብይ አህመድ አስታወቁ። በለውጡ ሂደት የሚያጋጥሙ ፈተናዎቻችንን በድል የማለፋችን ጉዳይ እርግጥ ነው ሲሉም ጠቅላይ ሚኒስትር አብይ አስረድተዋል። ጠቅላይ ሚኒስትር አብይ አህመድ ይህንን የተናገሩት የጥምቀት በዓልን አስመልክተው ባስተላለፉት መልእክት ነው። የጠቅላይ ሚኒስትር ማምሻውን የላኩልን ወይም ያስተላለፉት መግለጫ የሚከተለውን ፍሬ ሀሳብ ይዟል። እስክንድር ፍሬው ቴክስ ጠቅላይ ሚኒስትር አብይ አህመድ በዚህ መልእክታቸው ጥምቀት የመለወጥ ባህል መሆኑን አስታውሰዋል። እሳቸው እንዳሉት በዚህ በዓል ከተለወጡት አንዱ ውሃ ነው። የሰው ልጅ ከውሃው መለወጥ በፊት በነበረው ታሪኩ ውሃን የሚያስታውሰው በቁጣ መሳሪያነቱ ነው ብለዋል። የሰው ልጅ በውሃ መጥፋቱን በመጠቆም ክርስቶስ ግን የመዓቱን ውሃ የምሕረት አደረገው ሲሉም ይቀጥላሉ። በኢትዮጵያ ያሉ ሙያተኞችና ተቋማትንም ከዚያ ክስተት ጋር አያይዘው ገልጸዋል። ጠቅላይ ሚኒስትር አብይ በቢሮክራሲያቸው በግፋቸው፣ በማሰቃያነታቸው፣ በሰብአዊ መብት ጥሰታቸው፣ በአሳዳጅነታቸው፣ በኢፍትሐዊነታቸው፣ በአድሎይነታቸው ለተወሰኑ አካላት ጥቅም በመቆማቸው የተነሳ በመዓት የምናስታውሳቸው ተቋማት አሉን ብለዋል ጠቅላይ ሚኒስትሩ። አሁን የሚሻለን ምርጫ አልባ ምርጫም እነዚህን የክፋት ማስታወሻዎች እንደ ውሃው ሁሉ ወደ በረከትነት መቀየር ነው ብለዋል። ለመዓት የነበረው ውሃ ለምሕረት እንደተለወጠው ሁሉ በክፉ ስራቸው የምናስታውሳቸውን ተቋሞቻችንን ለሕዝብ የሚጠቅም ስራ እንዲሰሩ አድርገን እንለውጣቸው ሲሉም ነው ጥሪ ያቀረቡት። የለውጡ ፋና ይበልጥ እየተገለጠ በሄደ ቁጥር ችግሮቻችንም ይበልጥ እየቀነሱ ይሄዳሉ በማለትም አስረድተዋል። ከባህር ወለል በታች የጀመርነውን ለውጥ ከከፍታ በላይ እንጨርሰዋለን ብለዋል ጠቅላይ ሚኒስትር አብይ በዚሁ መልእክታቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።